በሐሮማያ ዩኒቨርሲቲ የተማሪዎች ማደሪያ ላይ ቃጠሎ ደርሷል። ቃጠሎ ቃጠሎ መድረሱን ያረጋገጡት የዩኒቨርስቲ ጸጥታና ደህንነት ኃላፊ በሕይወት ላይ ያጋጠመ ጉዳት አለመኖሩን አፋን ለአፋን ኦሮሞ ክፍል ባልደረባችን ቱጂቤ ኩሳ ገልጸዋል። ዝርዝሩን ሰለሞን አባተ ያቀርበዋል። ቃጠሎው ዳመራ በሚባለው የዩኒቨርሲቲ ዋና ግቢ ውስጥ በሚገኘው የተማሪዎች ማደሪያ ላይ የተነሳው ትናንት ማክሰኞ ከምሽቱ ሁለት ሰዓት አካባቢ እንደነበረ ተማሪዎቹ ተናግረዋል። በእሳቱ አርባ የማደሪያ ክፍሎች ያሉባቸው በቆርቆሮ የተሰሩ አራት ምድቦች ወይም ብሎኮች መቃጠላቸውንና ንብረቶቻቸው መውደማቸውን ተማሪዎቹ ጠቁመዋል። ባልደረባ ቱጁቤ ኩሳ ወደ ዩኒቨርሲቲው የጸጥታና ደህንነት ዳይሬክተር ኮማንደር እሸቱ ከበደ ደውላ ስለ ቃጠሎ ጉዳት ደርሶ እንደሆነ ለማጥፋት ስለተወሰደው እርምጃም ጠይቃቸው ነበር። የእሳቱ ሁኔታ ገና እየተጣራ ስለሆነ ያው ከተጠራ በኋላ ዝርዝሩን እነግርሻለን። ግን በሰው ህይወት ላይ የተጎዳ ምንም ነገር የለም። በንብረት ላይ ያው መጠነኛ እዚህ መንጻ ቤት ሬዳዎቹ፣ ፑሎች ምናምኖች እነሱ ናቸው ያሉት። በሰቤት ላይ ምንም የደረሰ ነገር የለም። እሳቱ በተነሳ ጊዜ ተማሪ ዶርሚታዊ ውስጥ አልነበረም። የጥናት ሰዓት ስለሆነ ላይብሬሪ ነበር ያሉት። እንግዲህ መጀመሪያ እሳቱ በኤሌክትሪክ ሾርት አድርጎ ነው። ተማሪዎቹ ከላይብረሪ መጥተው ያላቸው ንብረት አብዛኞቹ አስተዋል። በዚህ መልኩ ብዙ የተደረገ ነገር አለ። እሳቱንም ለማጥፋት ተማሪው ነው በቅድሚያ አስፈላጊውን ነገር ሁሉ አድርገው ለማጥፋት ረብራ ያደረጉት እነሱ ናቸው። አካባቢ በርካታ የሆነ የመማሪያ ህንጻዎች ስላለበሩ ከያንን ኖሮ በጣም ሴኩር ለማድረግ የውሀ ምናምን የሳት አደጋ ለመጥራት ተሞክሯል። ዞሮ ዞሮ የሰ ህይወት ነው የተማሪ ህይወት ነው የሚያስፈልገው። ንብረቱም ያን ያህል በጣም ብዙ ያህል ንብረት የጠፋ የለም የተቃጠለ የለም ግን ያማ የማረጋግጥለሽ በዚህ ምክንያት የከፋ የሰው ህይወት የከፋ ሳይሆን ምንም ነገር ያዛ ለመደረጉ ሚቻላ ስለ ቃጠሎ ምርመራ መቀጠሉን ኮማንደር እሸቱ ገልጸዋል። በሌላ በኩል ደግሞ እሳት አጥፊዎች የደረሱት ዘግይተው አራቱ ብሎኮች ከተቃጠሉ በኋላ መሆኑን ተማሪዎቹ ተናግረዋል።